ዓለም ዜናን ጀምር። የዕለቱ ተረኛ ማንተጋፍቶት ስለ ሺ ያሰማናል። የዲደብልዩ ዜና ጤና ይስጥልኝ አድማጮች። በቅድሚያም አርስተ ዜና። በኦሮሚያ ክልል ምስራቅ ሸዋ ዞን ታጣቂዎች የፈጸሙትን ግድያ የተቃዋሚ ፓርቲዎች አወገዙ። እናት ፓርቲ ግድያው ሆን ተብሎ በጥንቃቄ የሚፈጸም መሆኑን ገልጧል። የኬንያ ምክር ቤት ብርቱ ሕገ መንግስታዊ ጥሰት ፈጽሟል ያላቸው የሀገሪቱ ምክትል ፕሬዚዳንት ሪጋሺ ጋሻጓን ከስልጣን ለማንሳት ዛሬ ህጋዊ ሂደት ጀመረ። ሀገር ውስጥ መገናኛ አውታሮች ምክትል ፕሬዚዳንቱ ከኬንያ ፕሬዚዳንት ዊሊያም ሩቶ ጋር መቃቀራቸውን ዘግቧል። እስራኤል ሊባኖስ ላይ የምድር ጦር ጥቃት በከፈተችበት በአሁኑ ወቅት የመካከለኛው ምስራቅ ውጥረት እጅግ እየተባባሰ ነው። ዜናው በዝርዝር በኦሮሚያ ክልል ምስራቅ ሸዋ ዞን ታጣቂዎች ክርስቲያኖችን ለይተው በአሰቃቂ ሁኔታ መግደላቸውን ሁለት የተቃዋሚ ፓርቲዎች አወገዙም የመንግስት ቸልተኝነትንም በብርቱ ኮንኗል። መስከረም 16ና 18 ታጣቂዎች 12 ሰዎችን በአሰቃቂ ሁኔታ መግደላቸውን እናት ፓርቲ በማሳወቅ ድርጊቱ በጥንቃቄ የሚፈጸም መሆኑን ገልጧል። የእናት ፓርቲ የውጭ ግንኙነት ኃላፊ አቶ ጌትነት ወርቁ በተደጋጋሚ የሚደረግ ነው በብዙ ቦታዎች ላይ አገልጋይ ካህናት እና ምእመናን ወደ ገዳማውያን ጭምር የዘለቀ ነው እና በጥንቃቄ የሚፈጸም ነው። እናት ፓርቲ በምስራቅ ሸዋ ዞን ሞጆ ወረዳ ለረዥም ዓመታት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አገልጋይ የነበሩ አዛውንት ካህን ከቤተሰቦቻቸው ጋር በአሰቃቂ ሁኔታ ተገድለዋል ብሏል። ከሁለት ቀናት በኋላም በተመሳሳይ መስከረም 18 ቀን በዞኑ ሉሜ ወረዳ ስምንት ክርስቲያኖች በታጠቁ ኃይሎች ሌሊት ከየቤታቸው ከተወሰዱ በኋላ ጭካኔ የተሞላበት የግፍ ግድያ እንደተፈጸመባቸው ገልጧል። ዓለም አቀፍ ድርጅቶች እና ዲፕሎማቶች በጉዳዩ ላይ ዝምታን መምረጣቸው እንዳሳዘነ የገለጠው የመላው ኢትዮጵያ አንድነት ድርጅት በምጻሩ መኢአድ በበኩሉ ከምንም በላይ መንግስት በጉዳዩ ላይ እያሳየ ያለው ዝምታ ያለውን እጅግ እንዳሳሰበው አሳውቋል። በዜና መጽሔት ትንታኔ ዝርዝር ዘገባ ይኖረናል። የኬንያ ምክር ቤት ብርቱ ህገ መንግስታዊ ጥሰት ፈጽሟል ያላቸው የአገሪቱ ምክትል ፕሬዚዳንት ሪጋቲ ጋሹጎዋን ከስልጣን ለማንሳት ዛሬ ህጋዊ ሂደት ጀመረ። ይህንንም የምክር ቤቱ ቃል አቀባይ ዛሬ ተናግሯል። የአገር ውስጥ መገናኛ አውታሮች ምክትል ፕሬዚዳንቱ ከኬንያ ፕሬዚዳንት ዊልያም ሩቶ ጋር መቃቃራቸውን ዘግቧል። በፕሬዚዳንቱና በምክትላቸው መካከል ያለው መቃቃር ተባብሶ አሁን ወደ አደባባይ መውጣት መጀመሩንም ሮይተርስ የዜና ምንጭ ጠቅሷል። የጀርመን ፖሊስ አንዲት ቻይናዊትን ለቻይና ትሰልላለች በሚል ጥርጣሬ ዛሬ በቁጥጥር ስር መዋሉን የጀርመን ዜና አገልግሎት በጀርመንኛ ምጻሩ ዴ ፔ አዘገበም። ያቂ ኤክስ በሚል የምትጠራውን ቻይናዊት ፖሊስ ትናንት ማሰሩን ያሳወቀው ምስራቅ ጀርመን ውስጥ በምትገኘው የላይፕሲች ከተማ ነው ፖሊስ የተጠርጣሪዋ መኖሪያ ቤትና የስራ ቦታ ላይም ፍተሻ ማድረጉ ተዘግቧል ይህ ከቦን ከተማ የራይን ወንዝ አቅራቢያ የሚያሰራጨው የዶች ቬሌ ሬዲዮ የዓለም ዜና ነው እስራኤል ሊባኖስ ላይ የምድር ጦር ጥቃት በከፈተችበት በአሁን ወቅት የመካከለኛው ምስራቅ ውጥረት እጅግ እየተባባሰ ነው። የዓለም መንግስታት እስራኤል መላ ሊባኖስን ከመውረር እንድትቆጠብ አስጠንቅቋል። ኢራን የባለስቲክ ሚሳይሎቿን እስራኤልን ለማጥቃት ማዘጋጀቷን የዩናይትድ ስቴትስ አንድ ባለስልጣን መናገራቸውን አሶሽየትድ ፕሬስ የዜና ምንጭ ዘግቧል። ቀጣናው ላይ የሚከሰቱትን እያንዳንዱ እንቅስቃሴዎችን በጥንቃቄ የተመለከተች መሆኗን ያሳወቀችው ዩናይትድ ስቴትስ እስራኤልን ለመከላከል ቁርጠኛ መሆኗን መግለጧንም የዜና ምንጩ አክሏል። ከኢራን ጋር የቅርብ ወዳጅ እንደሆነች የሚነገርላት ሩሲያ እስራኤል በአስቸኳይ ወታደሮቿን ከሊባኖስ ግዛት እንድታስወጣ ስትል አሳስባለች። ቻይና ውጥረቱ እጅግ እንዳሳሰባት አሳውቃለች። ቱርክ የእስራኤልን የምድር ጥቃት አውግዛለች። ሁቲዎችና ሂዝቦላ በየፊናቸው ናቸው ሚሳይሎችን ወደ እስራኤል ማስወንጨፋቸውን ገልጧል። ሂዝቦላ ቴላቪቭ አቅራቢያ የሚገኝ የእስራኤል የአየር ኃይል ጦር ሰፈርን መምታቱን በመግለጥ ወደ እስራኤል የሚሳይል ውርዥብኝ ማስወንጨፉንም አሳውቋል። ሂዝቦላ በዩናይትድ ስቴትስ፣ ጀርመንና በርካታ የሱኒ አረብ ሀገራት አሸባሪ ተብሎ የተፈረጀ በኢራን የሚደገፍ የሊባኖስ የሺአ ፖለቲካ ፓርቲና ወታደራዊ ክንፍ ነው። እስራኤል ዛሬ የምድር ጦር ጥቃት የከፈተችባት ሊባኖስ ውስጥ ለተፈናቀሉ አንድ ሚሊዮን ሰዎች የሚውል የእርዳታ ጥሪ ቀረበ። የተባበሩት መንግሥታት ድርጅት የሰብአዊ እርዳታ ለጋሾች ሊባኖስ ውስጥ በእስራኤል መጠነ ሰፊ ጥቃት ለተፈናቀሉ ሰዎች ድጋፍ የሚውል የ426 ሚሊዮን ዶላር እርዳታ ጥሪ አስተላልፏል። እስራኤል በአንድ አካባቢ ኢላማ ላይ ያነጣጠረ ስትል ሊባኖስ ላይ በከፈተችው መጠነ ሰፊ የአየር ጥቃት ባለፉት ሁለት ሳምንታት ከአንድ ሺህ በላይ ሰዎች መገደላቸውን የተባበሩት መንግስታት ድርጅት ገልጧል። በርካቶች የአየር ጥቃቶቹን ሽሽት ከመኖሪያ አካባቢያቸው ርቀው ሄዷል። እስራኤል ከአየር ጥቃቱ ባሻገር የምድር ጥቃት ዛሬ መክፈቷን ይፋ አድርጋለች። የተባበሩት መንግስታት ድርጅት የሰብአዊ መብቶች ጽህፈት ቤት ቃል አቀባይት ሊዝ ትሮሴል ከስዊዘርላንድ ጄኔቫ በሰጡት ጋዜጣዊ መግለጫ ጥቃቱ በምድርም የሚቀጥል ከሆነ የከፋ ሰብአዊ ቀውስ ሊከሰት እንደሚችል ስጋታቸውን ገልጧል። እየተባባሰ በመጣው የሂዝቦላህና እስራኤል ውጊያ በሰላማዊ ሰዎች ላይ ቀድሞውንም የፈጠረው አስከፊ ሁኔታ በእስራኤል መጠነ ሰፊ የእግረኛ ጦር ጥቃት ዳግም እጅግ ከፍተኛ መከራን ብቻ ነው የሚያስከትለው። የምድር ጦር ጥቃት መክፈቱን ያሳወቀው የእስራኤል ጦር ወደ ሊባኖስ ዋና ከተማ ቤሩትም ሆነ ደቡብ ሊባኖስ ውስጥ ወደሚገኙ ከተሞች አናቀናም ሲል በቃል አቀባዩ በኩል ይፋ አድርጓል። ቤሩት ውስጥ በርካታ ኢትዮጵያውያን በአብዛኛው በቤት ውስጥ ስራ ተቀጥረው እንደሚሰሩ ይታወቃል። የእስራኤል ጦር ሊባኖስ ውስጥ ውስን ሲል ዛሬ ሌሊት በከፈተው የምድር ጦር ውጊያ ኮማንዶዎችና ፈጥኖ ደራሽ ኃይሎች ተሳታፊ መሆናቸውን ሮይተርስ የዜና ምንጭ ዘግቧል። ይህ በእንዲህ እንዳለ የቱርክ ፕሬዚዳንት ሬሲብ ጣይብ ኤርዶዋን ቱርክ በማንኛውም መንገድ ሊባኖስ እንደምትደግፍ ዛሬ ይፋ አድርጓል። በዚህ አስቸጋሪ ወቅት የሊባኖስ ወንድሞቻችንን በፍጹም ብቻቸውን አንተዋቸውም ያሉት ፕሬዚዳንቱ ባለን አቅም ሁሉ እንረዳቸዋለን ሲሉም አክሏል። ለዚህም ቱርክ በሊባኖስ ጉዳይ በተጠንቀቅ ላይ ናት ሲሉ ፕሬዚዳንቱ የተናገሩት ዛሬ የቱርክ ምክር ቤት ከበጋ ረፍት መልስ ዳግም ሲከፈት ባሰሙት ንግግር ነው። ፕሬዚዳንቱ ተመድም ሆነ ዓለም አቀፉ ማህበረሰብ ብዙም ጊዜ ሳያባክን እስራኤልን ሊያስቆማት ይገባል ብሏል። ከሁለተኛው የዓለም ጦርነት በኋላ ቱርክ የምዕራቡ ዓለምን በመደገፍ የሰሜን አትላንቲክ አልኪዳን ድርጅት ኔቶ አባል ሀገር ናት። ይህ ዶይቸ ቬለ ሬዲዮ ነው። አድማጮች ዜናውን ለማጠናቀቅ አርስተ ዜናውን በድጋሚ እናሰማለን። በኦሮሚያ ክልል ምስራቅ ሸዋ ዞን ታጣቂዎች የፈጸሙትን ግድያ የተቃዋሚ ፓርቲዎች አወገዙም። እናት ፓርቲ ግድያው ሆን ተብሎ በጥንቃቄ የሚፈጸም ነው ብሏል። የኬንያ ምክር ቤት ብርቱ ሕገ መንግስታዊ ጥሰት ፈጽሟል ያላቸው የአገሪቱ ምክትል ፕሬዚዳንት ሪጋቲ ጋሻግዋን ከስልጣን ለማንሳት ዛሬ ሕጋዊ ሂደት ጀመረም። አገር ውስጥ መገናኛ አውታሮች ምክትል ፕሬዚዳንቱ ከኬንያ ፕሬዚዳንት ዊሊያም ሩቶ ጋር መቃቀራቸውን ዘግበዋል። እስራኤል ሊባኖስ ላይ የምድር ጦር ጥቃት በከፈተችበት በአሁን ወቅት የመካከለኛው ምስራቅ ውጥረት እጅግ እየተባባሰ ነው። ዜናው በዚሁ አበቃ። መልካም ጊዜ። ጤና ይስጥልኝ። የዓለም ዜና ማንተጋፍቶት ስለ ሽኔ ያሰማን።